የይሁዳ ከንፈር ያኔ ስትስመኝ ትንፋሽ ቀዝቅዞ አይነህ አይኔ ሲሸሽ ፍርሃት ሲንጠኝ ከጠራ ለዛሬ አሳልፈህ እንደምትሰጠኝ የአምላክነት ጋን ባለነታደሌ ይሁን አይከፋኝም ይሁን ማን አየበት የከንፈር ጣህም ቃናው አልጠፋኝም። ባትስመኝ ኖሮ ገዛዬም ባላየኝ ሞቼን ባልተነሳው ፍቅርህን ረሰኝ በደልህን ባረሳው ይህ ልቤም ባልዳነ ለክብርን ባልበቃው ፍቅሬን ባልዘነነ። ባትስመኝ ኖሮ ወይ ማንም አይገድለኝ ወይ ሞቼ አልነሳም ወይ ዋጋ ላወጣ ወይ ቅኔን አረሳም። ብትስመኝ አይደል ተቃልህ የሰማው የሱስ ስላቅህን እውነትህን ያየው ከኔ መራቅህን ቀን የመሸ መሳይ ማንነቱ እርቃ የሸሸ አንተ ስለታምተኝ ዋጋ የተሰላ በብር ተተመነ የከንፈረንስ ምንዳ አኩልዳማ ሆነ የተነጋገር ነው ትዝ ያላቸው ጊዜ የሚያለቃቅሱ ምስለ ጴጥሮሶች በዙሪያዬ ሳሉም ከጅ የቀመሱ ላንተ የሆንኩትን የመውደዴን መጠን ከበርባን ያከፋ በዝምታዬ ልኬ የክህደት አክሊል በእኔ ላይ የደፋ ለአንዲት ቀን ሆኖለት ፀሐይን ያጠፋ ላማ ተበቅታኒ በጣሬ ያስባለ አንተ መሳም በቀር ለማን ንስተሳለ። በእርግጥ በዚያ ጊዜ በጌቴ ሴማኒ እንዳዘነው አምላክ ያስቃይ ከኔ እንዲያልፍ አውጠልያለሁ። ይህን ብቻም አይደል የወደድከው ይሁን እንዳልክም ብያለሁ። ከሳሼ በርትቶ ኃጢአቴን አብዝቶ ሙግቴን ቢመኝም። መልካሙ ስራዬን በክፋት መንዝሮ ለፍርድ ቢያቆመኝም ለሞት የሚያበቃ ክፉ የሰራሁት ከቶ ባይገኝም ከዝምታይ ውስጥ ለሐሰት ክፍቶቼ መልሴን የጠበቀ ጲላጦስ ባይኖርም ከደሜ የነጻ እውነቴን ያወቀ ቅርታ እየለመንኩ በፍቅር ተለጉሜ የምሞትበትን እውነት ተሸክሜ እዋህን የሞላ መራራ እየጠጣሁ ያቀን ደረሰና ከፍ ካላ የታምከኝ ጊዜ ነው የሞት ህጉን ጥሼ መቃብር ተከፍቶ ነጭ ልብስ ለብሼ ከሞት የተነሳ ራሴን በራሴ መግነዜ ነው ለዛሬ አበቃኝ ያበጣኝ አዎ፣ ያን ተከፈር ለዓለም የነፃነት ምክንያት ነበር። የይሁዳ ክንፈር የሳምንቷን ምርጥ ግጥም ነበር ያሰማናቸው። አድማጮች ገጣሚዋ ትዕግስት አለም ናት። ትዕግሥትን እናመሰግናለን። go right